ለስምንት መቶ ሺህ ሰው ህይወት መጥፋት ምክንያት የሆነው የሩዋንዳው ፍጅት የተጀመረበትን ቀን መጋቢት ሀያ ዘጠኝም በመዘከር የዩናይት ስቴትስ ፕሬዚዳንት ባራክ ኦባማና የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ያ ታሪክ እንዳይደገም የሚያሳስቡ መልዕክቶችን ዛሬ አውጥተዋል። ዕለቱን አስመልክቶም ዋሽንግተን ዲሲ ላይ የዓለም አቀፉ ማህበረሰብ ጉድለቶች የተባሉ ግኝቶችን የያዘ ሪፖርት የወጣበት ስብሰባ ተካሂዷል። ሰለሞን አባተ ዝርዝሩን ይዟል። በሰው ልጆች ታሪክ ፊት ላይ ግዙፍ የሀፍረት ጠባሳ ያኖረው የሩዋንዳ ፍጅት ዛሬ ልክ የዛሬ ሀያ አንድ ዓመት ተጫረ። በመጪዎቹ አንድ መቶ ቀናት ውስጥ ሩዋንዳውያን እንደ ቅጠል ረገፉ። ህፃናት፣ አረጋውያን፣ ሴቶች፣ ወንዶች የከበደ የሞትና የዕልቂት ጥቀርሻ ሩዋንዳን ዋጣት። የዩናይትድ ስቴትስ ፕሬዚደንት ዛሬ ባወጡት መግለጫ ከሩዋንዳ ህዝብ ጋር ያንን ቀን እየዘከሩ አብረው እንደሚያዝኑ አስታውቀዋል። የጠፉትን ሕይወቶች እንደሚያስቡ ለሌሎች ደህንነት ቤዛ ቆመው ለወደቁ ጀግኖች ክብር እንደሚሰጡ አመልክተዋል። ይህ ቀን ይላል ከፕሬዝደንት ባራክ ኦባማ ቤተ መንግሥት የወጣው መግለጫ፣ እንዲያ አይነቱን የጭካኔ ጅምላ ጭፍጨፋ ለማስቆም አብረን እንደምንሰለፍ፣ እነዚያ ቀኖች ዳግም እንዳይመለሱ ሁለተኛ ብለን በጽናት እንደምንቆም የምናረጋግጥበት ነው። በዚያች ውብ ምድር ላይ ያንን ሁሉ መከራ ባወረዱ ላይ ሁሉ የሚካሄደው ፍትህን የመስጠት ጥረት እንዲጠናቀቅም ቁርጠኝነታችንን እናድሳለን ብለዋል የአሜሪካ ፕሬዝደንት በመግለጫቸው። በሌላ በኩል ደግሞ አብዛኞቻቸው ቱትሲዎች የሆኑ እንዲሁም ለዘብተኛ ሁቶች የተዋና ሌሎችም ጎሳዎች አባላት የሆኑ ስምንት መቶ ሺህ ሰዎች ጭፍጨፋ የተጀመረበት ይህ ዕለት እነርሱን በክብር የምንዘክርበት በህይወት የተረፉትም ያጋጠማቸውን ህመምና ድፍረታቸውንም ከፍ አድርገን የምናይበት ነው ብሏል። ከሚስተር ባንኪሙን ጽሕፈት ቤት የወጣ መግለጫ የተባበሩት መንግሥታት ድርጅት የተመሠረተበትን ሰባኛ ኢዮቤልዩ በሚያከብርበት በዚህ ዓመት እንዲህ ዐይነቱን ዕለት በሰቀቀን የመዘከራችን ትርጉም ያሉት የድርጅቱ ዋና ጸሐፊ ከእንዲህ ዐይነቱ ያለፈ ታሪካችን ተነስተን የዛሬን ፈተናዎች እንድንጋፈጥና ያቀን ዳግም እንዳይመለስ በጽናት እንድንቆም ያሳስበናል ብለዋል። ይህንኑ የሩዋንዳ ጭፍጨፋ 21ኛ ዓመት ዝክር ዕለት ምክንያት በማድረግ የአይሁድን በናዚ መጨፍጨፍ የሚያስታውሰው የዩናይትድ ስቴትሱ ሆሎኮስት ቤተ መዘክርና የሄግ ኢንስቲትዩት ለዓለም አቀፍ ፍትሕ የሚባለው ተቋም በጋራ ያዘጋጁት ስብሰባ ትናንት ዋሽንግተን ዲሲ ላይ ተካሂዷል። በስብሰባው ላይ የወጣው ሪፖርት ዓለም አቀፉ ማኅበረሰብ ያንን ዘግናኝ የሩዋንዳ ጅምላ ፍጅት ማስቆምና መቀልበስ እንደተሳነው የሚናገሩ መረጃዎች ሰዎችን ዘርዝሯል። የቀድሞ አቃቢያነ ሰላም፣ አደራዳሪዎች፣ አሸማጋዮችና ታዛቢዎች ከአስር በላይ ከሚሆኑ ሀገሮች ተሰብስበዋል በዋሽንግተኑ ስብሰባ ላይ እናም፣ የዛሬን ፈተናዎች ገላልጦ ለማየት ይቻል ዘንድ በሚል ያኔ የነበረውን ዓለም አቀፍ ምላሽ ይዘት ፈትሸዋል። በስብሰባው ላይ የወጣው ባለ 230 ገጽ ሰነድን የገመገመ ሪፖርት የሩዋንዳው ፍጅት ከመጀመሩ አስቀድሞ አሩሻ፣ ታንዛኒያ ውስጥ የተፈረሙ የሰላም ስምምነቶች ድርድሮችና አተገባበሮች የማይናበቡ እንደነበር፣ ሩዋንዳውያን ስለ አሩሻ ድርድሮች የሚያውቁት ነገር እንዳልነበረ፣ ምዕራባውያን መንግሥታት የጅምላ ዘር ፍጅቱን ሊያስቆም ይችል የነበረ የጋራ ፖሊሲ ማውጣት እንደተሳናቸው፣ ዓለም አቀፉ ማህበረሰብ ሁሉንም ጉዳይ በአሩሻ የሰላም ስምምነት ውስጥ አጭቆ መጠባበቂያ ሰነድ ሳያወጣ መቅረቱን በዝርዝር ውስጥ ተጠቁሟል። የዚሁ የዋሽንግተን ስብሰባ አዘጋጆች በቦስኒያ ጦርነት ጊዜ የመንግስታቱ ድርጅት የደነገጋቸውን የሴሬብሬኒካ ጥብቅ አካባቢዎች ውድቀት የሚፈትሽ ስብሰባ በያዝነው የአውሮፓ ዓመት መጨረሻ ሄግ ላይ እንደሚጠሩ አመልክተዋል።